የአሜሪካ ድምፅ ራዲዮ ጣቢያ ነው። ውሃው ጨምሮ ከሄደ አርባው ሙሉ በሙሉ የሚጠፋ ከፈለ ነ መሆኑ ሰላሳ ስድስት ሺ ዘጠና ሁለቱ ከፍተኛ ጉዳት ላይ ናቸው። ሰላሳ አራት ሺ ሁለት መቶ አስራ አራቱ ደግሞ አሁንም በጣም ሪስክ ላይ ናቸው ማለት ነው። የመጣው ጉዳት ከፍተኛ ነው። የሚያውቀው በጣም ከባድ ፈተና የገባት እንደሆነ ማስተዳደርም አልቻልከሆኑ በደቡብ ክልል የደቡብ ኦሞ ዞን ዳሰነች ወረዳ አስተዳዳሪ አቶ ቀብራራው ተክሎን የሰማችሁት፣ ዝርዝሮን ይዘናል። ሙሉ ዘገባው በዕለቱ አቢይ ርዕስ ይቀርባል። ዩናይትድ ስቴትስ ቁጥሩ ወደ 1 ሚሊዮን የሚጠጋ የጃንሰንን ጃንሰን የኮቪድ-19 ክትባት ለኢትዮጵያ ለገሰች። የዚህም ዝርዝር ደርሶናል። በትንታኔው መጽሔት ክፍለ ጊዜ ይቀርባል። ሐሙስ መስከረም 13 2014 ዓ ም ጤና አስጥልን እንደምናመሻችሁ ክብራትና ክብራት አድማጮቻችን አስተናጋጃችሁ አሉላ ከበደ ነኝ። ፕሮግራማችንም በሳተላይት ለምትከታተለው አድማጭ ተመልካቶቻችን አዲሱን የራዲዮ በቴሌቪዥን ስርጭታችንን በቴሌቪዥን በማኅበራዊ ገጽና በኢትዮ ሳት መከታተል እንደሚችሉ ከወዲሁ እናስታውቅ። ከዕለቱ ዜና አቅራቢ ቆንጅታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ቻርልስተን መዋክና ከዌብ እና ማኅበራዊ ገጾቻችን አሰናጇ አበባየሁ ገበያው ጋር ከዕለቱ ዋና አዘጋጅ ጽዮን ግርማ እንዲሁም በያሉበት ሆኖ ዝግጅቶችን ካሰናዱ ዘጋቢዎቻችንና ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። አሁን የሰዓቱም የዓለም ዜና ጤና ስጥልኝ እንደምናመሻችሁ፣ አድማጮች ዜናውን የማሰማችሁ ቆንጅ ይታየ ነኝ። ዩናይትድ ስቴትስ ለኢትዮጵያ ወደ አንድ ሚሊዮን የሚጠጋ የጆንሰን ኤን ጆንሰን የኮቪድ-19 ክትባት መለገሷ ተገለጸ። ዩናይትድ ስቴትስ በአንድ ጊዜ የሚሰጥ የሆነው የጆንሰን ኤን ጆንሰን 453600 ክትባቶችን በዛሬው ዕለት ያበረከተች ሲሆን ተጨማሪ 504 ሺህ ክትባቶች ደግሞ ዛሬውኑ አዲስ አበባ እንደሚገቡ የዩናይትድ ስቴትስ ኤምበሲ ባወጣው መግለጫ አስታውቋል። ክትባቶቹን በዛሬው ዕለት የአሜሪካ አምባሳደር ጊታ ፓሲ በአዲስ አበባ ጃን ሜዳ የጤና ማዕከል በተከናወነ ስነ ስርዓት ለኢትዮጵያ የጤና ጥበቃ ሚኒስትር ደኤታ ሳህሬላ አብዱላሂ አስረክበዋል። የባይደን ሃሪስ አስተዳደር በዓለም ዙሪያ ኮቪድ-19ን ለመዋጋት የሚያደርገው ጥረት አካል የሆነው ይህ የክትባት ድጋፍ የገባው ለክትባቱ በፍትሐዊነት መዳረስ በሚሰራው በኮቫክስ አማካይነት መሆኑን መግለጫው ጠቅሷል። በአገር አቀፍ ደረጃ የሚደረገውን የክትባቶቹን ክፍፍል ጉዳይ የኢትዮጵያ የመድኃኒት አቅርቦት ኤጀንሲ በኃላፊነት እንደሚያስፈጽመው መግለጫው አውስቷል። አምባሳደር ፓሲ ባደረጉት ንግግር ዩናይትድ ስቴትስ የኢትዮጵያ ህዝብ ጤና እንዲሻሻል ያላት ቁርጠኝነት ያኮራኛል ብለዋል። ዛሬ ከተሰጠውና በመቀጠልም ከሚገባው የክትባት አቅርቦት ጋር በጠቅላላው 2.5 ሚሊዮን ክትባቶች መለገሳችን ሀገሬ ከኢትዮጵያ ሕዝብ ጋር ያላትን ልዩ ግንኙነት የሚያሰምር ነው ብለዋል። ዩናይትድ ስቴትስ የኮቪድ-19 ዓለም አቀፍ ወረርሽኝ ከተቀሰቀሰበት ጊዜ ወዲህ ኢትዮጵያ የምታደርገውን ጸረ ኮቪድ ምላሽ ለመደገፍ ከ200 ሚሊዮን ዶላር በላይ አስተዋጽኦ ማድረጓን የኤምባሲው መግለጫ ጨምሮ አመልክቷል። ከኢትዮጵያ የጤና ሚኒስቴር ፌስቡክ ገጽ ባገኘ ነው ዕለታዊ መረጃ መሠረት እስከ ትናንት መስከረም 12 በሀገሪቱ ዙሪያ ክትባቱን ያገኙ ሰዎች ቁጥር 2624638 መድረሱን ያመለክታል። የሚኒስቴር መሥሪያ ቤቱ ባለሥልጣናትና በአጠቃላይም የጤና ጥበቃ አዋቂዎች የክትባት ማዳረስ ሂደቱ እየቀጠለ በሚገኝበት በዚህ ወቅት ህብረተሰቡ በሽታውን የሚያስከትለውን ኮሮና ቫይረስ ለመከላከል አስፈላጊ የሆኑትን መንገዶች ሁሉ ያለመዘናጋት ተግባራዊ እንዲያደርግ ማሳሰባቸውን ቀጥለዋል። የምዕራብ አፍሪካ ሀገሮች የመጣኔ ሀብት ትስስር የሆነው የኢኮዋስ ሊቀመንበር የጋናው ፕሬዚዳንት ዓለም አቀፉ ማህበረሰብ ዲሞክራሲን፣ ህገ መንግስታዊ መርህንና ሰብአዊ መብትን እንዲያከብር ጥሪ አሰምተዋል። ጀምስ በቲ ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች። ሰባ ስድስተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ትላንት ሮብ ተገኝተው ንግግር ያደረጉት የጋናው ፕሬዚዳንት ናና አዶ ዳንክዋ አኩፎ አዶ ባለፉት ሁለት ዓመታት ዴሞክራሲያዊ አስተዳደር አላቸው የሚባሉት የሰለጠኑት ሀገራትን ጨምሮ ዓለም ዴሞክራሲ ላይ ጥሰትን አስተናግዳለች ብለዋል። ፕሬዚዳንት አኮፎ አዶ በጊኒና በማሊ የተካሄዱት መፈንቅለ መንግስቶች በምዕራብ አፍሪካ ዴሞክራሲያዊ አስተዳደርን አዋርደውታል ያሉ ሲሆን ነገር ግን የምዕራብ አፍሪካ ሀገራት የምጣኔ ሀብት ትስስር የሆነው ኤኮዋስ አሁንም ቢሆን በቀጠናው ዴሞክራሲያዊ አስተዳደር እንዲሰፍን ያለማሰለስ እየሰራ ነው ብለዋል። ባለፈው ሳምንትም የምዕራብ አፍሪካ የምጣኔ ሀብት ትስስር ኤኮዋስ ጊኒን ከቀጠናው ሕብረት ያገደ ሲሆን ሀገሪቷን የሚመራው ጁንታና የጁንታው ቤተሰቦች ላይ የሀብትና የጉዞ እገዳ ያወጣ ሲሆን በስድስት ወር ጊዜ ውስጥም ፕሬዚዳንታዊና የሕግ አውጪዎች ምርጫ እንዲያደርግም የቀነ ገደብ ጥሏል። በተመሳሳይ የማሊ የሽግግር መንግስትም እስከ መጪው የጎርጎሮ ሳያኑ የካቲት 22 2022 ድረስ ሀገሪቱን ወደ ዴሞክራሲያዊ አገዛዝ እንዲያመጣ ሲል አቋሙንም ደግሟል። ፕሬዚዳንት አኮፎ አዶ ኤኮዋስ በማሊ የሽግግር መንግስቱ ቀነ ገደብ እንዲራዘም አይደራደርም ሲሉም አስታውቋል። በተጨማሪም ፕሬዝዳንቱ ቁልፍ የሆኑ ህብረ ብሔራዊና ና እንደ ተባበሩት መንግስታት ና ቡድን ሀያ ያሉ አለም አቀፍ የገንዘብ ተቋማት ወደፊት ለሚከሰቱ ወረርሽኞች ዝግጅት እንዲያደርጉና አካታች በሆነ መንገድም እንዲንቀሳቀሱ ጥሪ አድርገዋል። በተያያዘ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ፣ የቻዱ ፕሬዝዳንት መሐመድ እድሪስ ዴቢ ና የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ዛሬ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ያደርጋሉ። እስካሁን ድረስም ባለው ስብሰባ የኮቪድ አስራ ዘጠኝ ክትባት ተደራሽነት ትልቅ የመወያያ ርዕስ ሆኖ የሰነበተ ሲሆን በዛሬው ዕለት ንግግር የሚያደርጉት አብዛኞቹ አፍሪካውያን መሪዎችም ርዕሱን ያነሱታል ተብሎ ይጠበቃል። ዓለም ዙሪያ ወደ ተጠናቀሩ የኮቪድ አስራ ዘጠኝ ዜናዎች ስንሻገር የኮቪድ አስራ ዘጠኝ ወረርሽኝ እንዲያከትም የሚደረገውን ጥረት ያጠናክረዋል በተባለ እርምጃ ክትባቶቹ ለጨቅላ ሕጻናትም ጭምር እንደሚሰሩ ፋይዘር ኩባንያ አስታወቀ። ኬሮል ፒርሰን ያጠናገረችውን ዘገባ ጽዮን ግርማ ታቀርበዋለች። አሜሪካዊው ፋይዘር እና የጀርመን ሸሪኩ ባዮ ኢንቴክ ቀደም ሲል አውጥተውት የነበረ ክትባት እድሜያቸው ዐሥራ ሁለት ዓመት ለደረሰ ህጻናት ሁሉ እንደሚሰራ አሳውቆ የነበረ ቢሆንም አሁን ግን አምስት ዓመት የሞላቸው ህጻናትም ሊከተቡ እንደሚችሉና ውጤታማ መሆኑንም ጥናቶች ማረጋገጣቸውን ፋይዘር አሳውቋል። ዜናውን ያወጁት የህጻናት ሐኪሙ የፋይዘር የበላይ ምክትል ፕሬዚዳንት ዶክተር ቢል ግሩበር ናቸው። የፋይዘር ባዮንቴክ ክትባት ኤምአርኤንኤ ዕድሜያቸው ከአምስት ዓመት እስከ ዐሥራ አንድ ዓመት የሚሆን ሕፃናትን የሰውነት የመከላከል አቅም እንደሚያጠናክርና ደህንነቱም የተጠበቀ መሆኑን የሚያሳየውን ውጤት የመጀመሪያ ደረጃ ለምግብና መድኃኒት አስተዳደሩ እንደምናስገባ በደስታ አሳውቃለሁ። ፋይዘር ለጨቅላዎቹ ሕጻናት በሙከራ ወቅት የሰጠው ለአዋቂዎችና ከፍ ላሉት ልጆች የሚሰጠውን መጠን አንድ ሶስተኛ ሲሆን ኩባንያው የመጀመሪያ መረጃዎችን ለተላላፊ በሽታዎች ባለሙያዎች ያጋራ ሲሆን ለሕጻናቱ የሚሰጠው የክትባት መጠን አነስተኛ ቢሆንም ከቫይረሱ ለመከላከል ግን አጥጋቢ ውጤት ማሳየቱን ባለሙያዎቹ ተናግረዋል። ክትባቱ ለሕጻናት ምክንያቱም የሚሰጠው በሁለት ዙር መሆኑን እና እያሻቀበ የመጣውን የህጻናት ለዴልታ የኮሮና ቫይረስ ዝርያ የመጋለጥ ቁጥር በመከላከል እና በተለይ በየሆስፒታሉ እየታየ ያለውን የህጻናት የኮቪድ ታማሚዎች ከፍተኛ ቁጥር በመቀነስ ጠንካራ ውጤት መታየቱን ዶክተር ግሩባር አክለው አመልክተዋል። በሌላ የኮቪድ አስራ ዘጠኝ ዜና ክትባት የተከተቡ እርጉዝ ሴቶች ከክትባቱ የሚያገኙትን የተፈጥሮ መከላከያ ወደ ፅንሳቸው ማስተላለፍ የሚችሉ መሆኑን አንድ አዲስ ጥናት አመልክቷል። ከመውለዳቸው በፊት የፋይዘር ወይም የሞደርና የኮቪድ ክትባት የተከተቡ 36 ሴቶች የወለዷቸው ህጻናት በሙሉ የኮቪድ መከላከያው ያላቸው ሆነው መገኘታቸውን ነው ይህ ጥናት ያሳየው። በአሜሪካ የሥነ ተዋልዶ እና የማኅፀን እንዲሁም የእናትና ፅንስ ሕክምና መጽሔት ላይ የወጣው ጥናት ነው ይህንን ያመለከተው። የኒውዮርክ ዩኒቨርሲቲ ግሮስማን የሕክምና ትምህርት ቤት ተመራማሪዎች ጥናቱን ማካሄዳቸውንም ሪፖርቱ ጨምሮ ጠቅሷል። በሌላ ጤና ነክ ዜና አፍሪካ ውስጥ በመድኃኒት የማይበገር የወባ በሽታ አይነት እንዳለ ሳይንቲስቶች ዩጋንዳ ውስጥ ማስረጃ እንዳገኙ አንድ ጥናት አመለከተ። መድኃኒት የማይበግረው የወባ አይነት እንዳይስፋፋ መላ ካልተፈለገ በስተቀር በዋናነት ለህክምና የሚውለውን መድኃኒት ከጥቅም ውጪ ያደርገዋል የሚል ስጋት ቀስቅሷል። እንደ አውሮፓውያን አቆጣጠር በ2019 ዩጋንዳ ውስጥ ለጥናቱ ምርመራ ከተደረገባቸው የህሙማን የደም ናሙናዎች ውስጥ ሀያ ከመቶ ላይ የዘረመል ለውጥ መታየቱ ነው የተገለጸው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሆቴል ሩዋንዳ በተባለው ዝነኛ ፊልም ታሪካቸው የተወሳላቸው ሩዋንዳዊው ፖል ሩሳስ ቢጋና ላይ የሩዋንዳ ከፍተኛ ፍርድ ቤት የ25 ዓመት እስራት መወሰኑን ራይትስ ግሩፕ የተሰኘው ለሰብአዊ መብት ተከራካሪ ድርጅት አውግዞታል። ማሊ ውስጥ ወደ 3 ሺህ የሚሆኑ ሀገራቸው ከፈረንሳይ ቅኝ ግዛት ነጻ በወጣችበት በትናንቱ መታሰቢያ ቀን በዋና ከተማዋ ባማኮ ሰልፍ አካሂደዋል። ተቃዋሚዎች የወታደራዊ መንግስቱ መሪ የሆኑት የማሊ የሽግግር ፕሬዚደንት ኮሎኔል አሲማ ጎይታን በመደገፍ የውጭ ተጽዕኖ ሲሉ የጠሩትን ምዕራባውያን ማሊ ከሩሲያው የደህንነት ተቋም ጋር ውል እንዳትፈርም የሚያደርጉትን ጫና እንዲያቆሙ ጠይቀዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታ የን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ መስከረም 13 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ምስልና ድምፅ አቀናባሪያችን ኤልያስ አስማረ፣ የቀጥታ ስርጭት ምስልና ድምፅ ቅንብር ተቆጣጣሪ ዚነብ አብዱራህማን ናቸው። በዓለም ዜናዎች የጀመረው መደበኛው ዝግጅታችን ታዲያ በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአዶ ራዲዮ ዘቀና 4 ነጥብ 3 ና እንዲሁም በናይል ሰዓት ና በኢትዮ ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ቀዳሚውን የዕለቱን አብዮስ በደቡብ ክልል ደቡብ ኦሞ ዞን በዳሰነች ወረዳ የኦሞ ወንዝ ሞልቶ ከ62,000 በላይ ነዋሪዎች መፈናቀላቸውና ለችግር መጋለጣቸውን የአካባቢው ባለሥልጣናት ይፋ አደረጉ። የደቡብ ኦሞ ዞን አስተዳደር በበኩሉ በየዓመቱ ይከሰታል ያለውን ይህን የኦሞ ወንዝ መጥለቅለቅ አደጋ በዘላቂነት ለማስቀረት የክልልና የፌዴራል መንግስት በጥናት ላይ የተመሠረተ እርምጃ እንዲወስዱ ሲል አሳስቧል። የሐዋሳው ዘጋቢያችን ዮናሳን ዘብዲዮስ ተከታትሎታል። ካለፈው ቅዳሜ ጀምሮ እየሞላ የመጣው የኦሞ ወንዝ መኖሪያ ቤታቸውን በጎርፍ እንደሞላባቸው አቶ ላኬ የተባሉ የወረዳው ነዋሪ ለአሜሪካ ድምፅ ተናግሯል። አቶ ላኬ ከመኖሪያ ቀያቸው ተፈናቅለው በወረዳው ማዕከላዊ ከተማ ኦሞራቴ ተጠሎ እንደሚገኙም ተናግሯል። ግን ቤቶች ናምችን በሙሉ ውጧል። ያው ኮሮና ሚልቱ ቤቶች ገና እስካሁን የተወሰኑ ተቋማቶች ሆ ከባቸዋል። ሌሎች ደግሞ ሆ ውስጥ ያሉም አሉ። አንዳንድ ቤቶች ደግሞ የተረጋጋ ኑሮ መኖር እንደተሳናቸውና ከእንስሳት እርባታ ጎን ለጎን የሚያመርቷቸው ሰብሎችም በጎርፍ እንደወደመባቸው የወረዳው አርብቶ አደሮች በምረት ገልጧል። የአደጋው ሰለባ የሚሆኑትም ለከብቶቻቸው የሚሆን መኖና ውሃ የሚያገኙት ከኦሞ ወንዝ ዳርቻ በመሆኑ ከወንዙ መለየት እንደማይችሉ ነገር ግን በየአመቱ ተጎጂ መሆናቸውን ይናገራሉ። የዞኑና የወረዳው የመንግስት አካላት የምንወጣበትን መንገድ ከማመቻቸት ውጭ የተደረገልን ድጋፍ የለም ሲሉም ተናግረዋል። በርካታ ትምህርት ቤቶችም በጎርፍ በመወሰዳቸው በጅምር ላይ የነበረው የመማር ማስተማር ስራም መቋረጡን የወረዳው የትምህርት ጽሕፈት ቤት አስታውቋል። በጽሕፈት ቤቱ ባለሙያ የሆኑት አቶ ስማቸው መስፍን ይህንን አረጋግጧል። ትምህርት ይጀምራሉ ብለን የመዘገብናቸው ተማሪዎች ወንድ አራት መቶ ሰባ አራት ሴት ሶስት መቶ ሰባ በድምሩ ስምንት መቶ አርባ አራት መደበኛ ተማሪዎች ብቻ ከአንደኛ እስከ ስድስተኛ ክፍል ይማራሉ ብለው የተመዘገቡ እነሱ ሙሉ በሙሉ ያው ትምህርታቸውን አቋርጠዋል። በእነዚህም ስድስት የትምህርት ተቋማት ላይ ነው ጉዳት የደረሰው። የወርዳው አስተዳዳሪ አቶ ቀብራራው ተክሉ በበኩላቸው በወረዳው ከሚገኙ አርባ ቀበሌያት ውስጥ ሰላሳ ሁለቱ በጎርፍ መጥለቅለቃቸው መጥለቅለቃቸውና በግብርና ስራም ላይ ከፍተኛ ጉዳት ማድረሱን ተናግሯል። ውሃው ጨምሮ ከሄደ አርባው ሙሉ በሙሉ የምጠፋ ቀበሌ ነ መሆነ። ሰላሳ ስድስት ሺ ዘጠና ሁለቱ ከፍተኛ ጉዳት ላይ ናቸው። ሰላሳ አራት ሺ ሁለት መቶ አስራ አራቱ ደግሞ አሁንም በጣም አሪስክ ላይ ናቸው ማለት ነው። ጉዳት ከፍተኛ ነው የሚያውቀው በጣም ከባድ ፈተና የገባት እንደሆነን ማስተዳደርም አልቻልኩ። ጉዳቱ በቅድመ ጥንቃቄና ዝግጁነት ጉድለት የተፈጠረ መሆኑንም ገልጧል። እስካሁን ድረስ በጉዳት ላይ እንግዲህ በአጠቃላይ የሰብል የመስኖ ፕላስ ደግሞ የሞሸሹ አለ ወደ ሁለት መቶ ሰላሳ አንድ ሄክታር ነው ኦልሬዲ ውሃ የተሸፈነው ኦልሬዲ ሰብል የጠፋው ሌላ ደግሞ ከአንድ ሺ ሰባት መቶ በላይ ሄክታር የቀጣይ ንበረበታል ብለን ያረፍናቸው መሬት ላይ እንደዚህ ሙሉ በሙሉ በውሃ ተይዞብናል ሌላ ምናልባት የተፈጥሮ ችግኝ ተከላ ካሄደ ነበረ በኛ ወረዳ ከሀያ ስምንት ሺ በላይ ችግኞች አጠቃላይ ውሃ በውሃ ተወስደው በውሃ ውስጥ ናቸው አሉ። ሌላ የትምህርት ቤት ተቋማቶች አሉ። ወደ ሁለት ትምህርት ቤት በውሃ ሙሉ በሙሉ ተወስዷል። የሰው ጤና ኬላ ሁለት የእንስሳት ጤና ኬላ ሁለት የመስኖ መሰረተ ልማት ወደ ሰባት መስኖ መሰረተ ልማቶች አሉ። ሌላ የጤና ጣቢያ አንድ ጤና ጣቢያ በሙሉ በውሃ ውስጥ። ወረዳው ኢትዮጵያን ከኬንያ ጋር በቱርካና ድንበር የሚያዋስን በመሆኑም ከዚህ ጋር በተያያዘ የጸጥታ ችግር እንዳይፈጠርም ዝግጅት መደረጉን ተናግሯል። በየአመቱ ጊዜውን ጠብቆ የሚመጣው የጎርፍ አደጋ የወረዳውን አርብቶ አደሮች ማጎሳቆሉንም ገልጧል። የደቡብ ኦሞ ዞን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ መላኩ ለማ ጎርፉ የተከሰተው የጊቤ ሶስት የኃይል ማመንጫ ግድብ ፕሮጀክት ውሃ ሞልቶ በመለቀቁና የተለቀቀው ከፍተኛ መጠን ያለው ውሃ ወደ ኦሞ ወንዝ በመግባቱ ነው ስሉ ገልጧል። ባለፈው ዓመትም በተመሳሳይ ሁኔታ በሺዎች የሚቆጠሩ ዜጎች መፈናቀላቸውና የክልሉና የፌዴራል መንግስት ርብርብ በማድረግ የሰው ህይወት ማትረፍ መቻላቸውም ገልጧል። አቶ መላኩ ካለፈው ዓመት ትምህርት በመውሰድ ችግሩን መፍታት አልተቻለም፣ ሲሉ አለ ያሉትንም የጥንቃቄ ጉድለት አስረድተዋል። የዞኑ መንግስት ግብረ ኃይል አቋቁሞ ገንዘብ በመመደብ ድጋፍ ለማድረግ እንቅስቃሴ በማድረግ ላይ ነው ሲሉም ተናግሯል። የእለት ቀለብ ለማድረስ በአሁኑ ሰዓት ከክልሉ አደጋና ስጋት መከላከል ጋር በመነጋገር ወደ ሁለት ተሳቢ ዳካህሎች እየመጡ ነው። የዞኑ መንግስት አንድ ሚሊዮን ብር መድቦ በአካባቢ ላይ አሁንም ቅድሚያ የመውሳትን ስራዎችን እየተሰራ ያለበት ሁኔታዎች ናቸው ያሉት። ጤና ችግር እንዳይከሰት የጤና መምሪያም በተመሳሳይ አጠቃላይ ተሽከርካሪም ባለሙያም ታች ያወረድንበት ነው ሁኔታ ነው ያለው። ሌላ ወባ፣ ውሃ ወለድ በሽታዎችም እንዳይከሰቱ በተቀናጀ መልኩ እየተሰራ ያለበት ሁኔታ ነው ያለው። በየአመቱ ዜጎች የተጎሳቆሉ መኖር ስለሌለባቸው በጥናት ላይ የተሞረኮዘ መፍትሄ ያሻል ብለዋል። አቶ መላኩም ቀጣይነት ባለው መንገድ እነኝህ ሰዎች ሌላ ቦታ አስፍሮ ማኖር የሚያስችል ጥናት ያስፈልጋል። ከዚያ አኳያ ጊቤ ሶስትም የኦሞ ተፋሰስን ሊያስተዳደር የሚችል የውሃ ሚኒስቴር አካባቢም በጥናት የተደገፈ መፍትሄ ካልተቀመጠ በየአመቱ ይሄን ችግር ነው እያቀረብን። በየአመቱ ሰዎች ይወጣሉ፣ ውሃ ሲደርግ ተመልሶ ይገባሉ የግድ የመኖሪያ መኖር የሚችሉት እዛ አካባቢ ላይ ስለሆነ መኖም ያገኙት እዛ አካባቢ ስለሆነ እነ ማህበረሰቦች በዘላቂ በሆነ መንገድ ሊቋቋሙ ይገባል የሚል እምነት አለን። በሁለት ግለሰቦች ላይ ከደረሰው መጠነኛ አካል ጉዳት በስተቀር በጎርፍ አደጋ ከቤት ንብረታቸው ከመፈናቀል ውጪ በሰውና በእንስሳት ላይ የደረሰ የህይወት መጥፋት አደጋ አለመኖርም ተገልጧል። ባለፈው ዓመትም ተመሳሳይ አደጋ ደርሶ በሺዎች የሚቆጠሩ ዜጎች መፈናቀላቸው አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም አመሰግናለሁ ዮናታን የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት ታጣቂዎች በደቡብ ጎንደር ዞን ጋይንትና ፋርጣ ወረዳዎች ነፋስ መውጫና ጋይሳ በተባሉ ከተሞች በቆዩባቸው ቀናት ቤት ለቤት እየዞሩ ንጹሐንን ገድለዋል ሲሉ ለአሜሪካ ድምፅ የተናገሩ ተጎጂዎች ታጣቂዎቹ የንብረት ዘረፋና ውድመትም ፈጽመዋል ብለዋል። የደቡብ ጎንደር ዞን ዋና አስተዳዳሪ በበኩላቸው ለአሜሪካ ድምፅ በሰጡት ቃል በዞናችን ጥቃት የፈጸመው በአንድ ቡድን ስም የሚጠራ ታጣቂ አይደለም ይላሉ። የባህር ዳሯ ዘጋቢያችን አስቴር ምስጋናው ወደ ከተሞቹ ተጉዛና ተጎጂዎቹን አነጋግራ ተከታዩን አጠናቅራለች። ጀስ ከዛሏ ሁለት ሶስት ልጅ አፍሰው ሞቱ። በደቡብ ጎንደር ዞን ላይጋይንት ወረዳ የንፋስ መውጫ ከተማ አስተዳደር ነዋሪ የሆኑት አቶ አለባቸው መብሬ ሴት ልጃቸው ከባለቤቷ ጋር ሶስት ልጆቻቸውን ይዘው ከከተማ ሸሽተው ወደ ባሏ ቤተሰቦች እንደሄዱ ይናገራሉ። ነገር ግን እዛው ባሉበት አራቱ በታጣቂዎች መገደላቸውን ያስረዳሉ። አምስት ቀን ተፈጠረው ግርግር ነፍሳችን እናድናለን ብለው ሸሽተው እናት አባቶቻቸው የትደው ድፍት ብለው ቀሩ። አራት ነፍሳቸው ነው የሞቱት። የልጅ አባት፣ የልጅ የእህቱ ልጅ፣ የኔ አማች፣ የውስተ ሚስቱ ማለት ነው። አራት አራት ሰው ነው የሞቱ። አንድ ቤት ውስጥ ውጭ ነው ስራዬ ብለው ተደበቁበት፣ ነው እንጀራ እየበሉ ሰዓት አለፈ ጦሩ አልፎ ለሰዓት አለፈ። እንግዲህ ደናነ ነው ብለው ወጥተው እየበሉ ነው የገድሏቸው ስራዬ ብለው ሁ ያ ህፃ ላ በደም ጭምልቅልቅ ብሎ ነው የተገኘው። ህፃ ነው ሁለት አመት ተኩል አሱ ታቀፈው ቁጭ ብላ አላያቸት ሁለት አመት ተኩል ነው። በወቅቱ መንቀሳቀስ ባለመቻላቸውም የቤተሰቦቻቸው አስከሬን ከተቀበረ በኋላ መድረሳቸውን ይገልጻሉ። ሆኖም የእርሳቸው ቤተሰቦች አስከሬን ተገኝቶ መቀበር ተቻለ እንጂ በከተማዋ ወደ ሁለት መቶ የሚጠጉ ሰዎች ቤተሰቦቻቸው እንደጠፉባቸው ይገልጻሉ። እንዳነድ ይገሏችኋል ተባል ጀባትን እየሰማ ሰው አስቀረን እንዲ ተኩሱ እና ስንት ቀን ነው እዚህ ሳይቀበሩ ቆዩ? አንድ ቀን ነው ያደሩትና አንድ ቀን አደሩ። እኛ አልቀበርንም፣ እነሱ ቀበሯቸው።

ንፋስ መውጫ ከተማ አስተዳደር ውስጥ በህወሓት ታጣቂዎች ንብረቶቻቸው እንደወደሙባቸውና እንደተዘረፉ የሚናገሩት ሌላው ተጎጂ የአርቲስት ታማኝ በየነ ቤተሰቦች ናቸው። የአርቲስት ታማኝ እህት ባል እንደሆኑ የነገሩኝ አቶ ጌታቸው ማስረሻ የወደመው ንብረት ከፍተኛ መሆኑን ነግረውኛል። እንግዲህ እኛ መጀመሪያ ጦሩ ተንዶ ሲመጣ ምንድን ነው የት ልትሄዱ ነው ጥላቸውነ ስንላቸው ራት ሊሆናሉ እያለ በሙሉ እየወጣ ሄደ። ከዚያ በኋላ መጨረሻ ያወቅ ነው የእዚህ እዝ የነበረው ከባድ መሳሪያ ምድርተኛ በሙሉ መሳሪያ ወጥቶ ሲሄድ፣ ረ ውጡ ውጡ አሉና ምንድን ነው ስንል ገብተዋል ተባልን። ወጣን። ከወጣን በኋላ ግን እኛ አምልጠናል። እዚህ ሲመጡ ሲገቡ፣ ያው እያንዳንዱን እንቅስቃሴ የሚፈጽሙት በጠቋሚ ነው እና ጠቋሚዎች ዘው በመምጣት የታማኝ ቤት አገኘን አሉ እዚህ እኔ ልጅ የሆነ ድርጅት አላት። የምግብ ቤቱ ከዚህ ከገቡ በኋላ አንደኛ ያለውን ቢራ ጠጡ፣ ያለውን ኡዞ፣ ጂን ከጠጡ በኋላ እንዳይሰራ ፍሪጁ በ በአስራ አምስት ጥይት ነደሉት። ገቡና የምግብ ቤቱን ይህንን ቴሌቪዥን አውርደው ከሰከሱት። ከዛ በመግባት እዚህ አስቀምጠን እዚህ ለሚጠጡ ሰዎች የሚመለከቱበት ነበር ይህን ቴሌቪዥን ይህን ቴሌቪዥን አውጥተው ሰበሩ። ከቤትም ገብተው ያያችሁትን ቴሌቪዥን ሰበሩ። ከላይኛው ቤትም ያለውን ቴሌቪዥን ሰበሩ። ነዋሪዎቹ የህወሀት ታጣቂዎች ከተማዋን ተቆጣጥረው በቆዩበት ከነሀሴ አምስት እስከ ነሀሴ አስራ ስድስት ድረስ ባሉት ቀናት በርካታ ጥቃት እንደደረሱባቸው ተናግረዋል። ከዚያ በኋላ ከኢትዮጵያ መከላከያ ሰራዊት በአማራ ልዩ ኃይል ከፋኖና ሚኒሻ ጋር ባካሄዱት ውጊያ ተሸንፈው ከከተማዋ እንደወጡ ገልጸው ከወጡ በኋላ በከተማዋ የለቅሶ ስነ ስርዓት እየተካሄደ መሆኑን ይናገራሉ። በዚሁ ደቡብ ጎንደር ዞን ፋርጣ ወረዳ ጋሳይ በተባለች ከተማ ስደርስ እንዲሁ በተመሳሳይ ከተማው ውስጥ የሀዘን ድባብ ይነበባል። በመንገድ ሰልፍ የሰማሁት የሀዘን እንጉርጉሮ ወደ አንድ ቤት ጎራ እንድል አደረገኝ። እና ታለም ልጅ ወይዘሮ መሰል አባተ የ23 ዓመት ልጃቸውንና እድሜውን በትክክል የማያውቁት የባላቸው ዘመድ በህወሀት ታጣቂዎች እንደ ተገደሉባቸው ይናገራሉ። አንድ ገደሏቸው። አንዱ የዋርሴ አማች ነው፣ አንዱ የኔ ነው። የባህር ተከታይ አስራ ስምንት የሆነው እንደሆነ አስራ አንደኛ ክፍል አልፎ

ሁለቱን አንድ ገድሏቸው ገድሏቸው ተነባብሮ ነው ያገኘ ናቸው። እኔ አባቱ ላይ ያነሳ ናቸው። ከሟቾቹ ጋር የነበረው አባቴነህ እርቂውን የተባለው ልጃቸው ወንድሞቹ ሲገደሉ ማየቱንና እርሱም በቶክስ ውስጥ ማምለጡን ይገልጻል። ወንድሞች በዚህ የገቡ ነበር የመሰለኝ። ዞሮ ያደብቀን ነበረ። ሩጠን ወጣን፣ ሩጠን ወጣን። ከዛ እኔን ተኩሶ መጀመሪያ ላይ ሳቱኝ። ከዛ እነሱ መሀል ላይ መጥቷቸው፣ ከዛ ፋዘር ነው ሮጠው መጣ በዚህ እነሱ እሱን ደግሞ ከላይ እያሰቃዩት ነበር። ዙሪያውን እንትን ብለው ምንድነው አንተ የአብይ ተመራጭ ነው ወይስ ምንድነው ሲሉት፣ እኔ የአብይ ተመራጭ ተመረጭ አይደለም ንጹህ ገበሬ ነኝ፣ እምትመቱኝ ከሆነ እምትኝውላችሁ እኔ ንጹህ ገበሬ ነኝ፣ የማቀው ነገር የለም። ከርቀት ሆኖ አንተ ግደፍ ግደፍ፣ በትግረኛ ረፍረፍ እንደማለ መሰለኝ። ከዛ ረፍረፍ ሲለው ከዛ አለቀው ጠረውና ፋዘን ወሰደው ጫማ ሰደው ጫማውን አውልቅ አለው ጫማውን አስወለቀ አንበርክኮ ጫማውን አወለቀ ከዛ እንደገና ለበሱና እና ነው እኔም እንደዛ እየተረፍኩኝ የሆነውን ሁሉ በአይኔ ተመልክቻለሁ ያሉት ወይዘሮ ህይወት አሰፋ ሁኔታውን እንዲህ አስታውሰዋል። አባትየው በላይ ሲወጥ አባታቸው እነሱ አትውጡ፣ አትክፈቱ ይሄን በር ስንላቸው ልጆቹ አባታችን ብለው ወጡ። አባታችን ብለው ሲወጡ ከዚህ ጋር ሲደርሱ እኔ አብሬ ወጥቼ ስል በዚህ ብቅ ሲሉ በዚህ ሲዋቸው እንዲህ ሲሮጡ ኧረ ግቡ፣ ፍቴ ፍቴ ነው ስሙ ፍቴ ግቡ ስለው

ሰልፍ ነው ያገኘናቸው። አነሳ ነው። ወይዘሮ ላዋይ ጥራቴ የተባሉ የአምስት ልጆች እናት ለሀያ ዓመታት በትዳር አብሯቸው የዘለቁትን የትዳር አጋራቸውን የህወሓት ታጣቂዎች እንደገደሉባቸው ይናገራሉ። ጥይት ነው። እኛ እዚህ ቦታ ሸሽተን ውለን ማታ ብንመጣ እሱ ሞት ሆነ ያገኘሁት። የተመታ ግን በጥይት ነው። በሁለቱ ከተሞች ተገኝቼ ያነጋገርኳቸው በሀዘን ላይ የሚገኙ ቤተሰቦች ቤተሰቦቻቸውን የገደሉባቸው የህወሓት ታጣቂዎች መሆናቸውን ጁንታው በማለት ያስረዳሉ። በሌላ በኩል የህወሓት ቃል አቀባይ እንዲህ ባሉ በንጹሐን ዜጎች ላይ የሚፈጸሙ ጥቃቶችን በተደጋጋሚ አስተባብለዋል። በቅርቡ በሌላ ከተማ ለተፈጸመ ተመሳሳይ ጥቃት ምላሽ እንዲሰጡ ተጠይቀው ተዋጊዎቻችን ሲቪሎችን ገለዋል የሚለውን ውንጀላ አጥብቀን እናስተባብላለን ብለዋል። ተፈጸሙ የተባሉት ወንጀሎች በነጻ አካል እንዲመረመሩ እንደገና እንጠይቃለን ብለዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ቀለም ወርቅ ምህረቴ ለአሜሪካ ድምጽ ሲናገሩ በዞናችን ጥፋት ያደረሰው የህወሓት ኃይል ብቻ በሚል በአንድ ቡድን የሚገለጽ አይደለም ብለዋል። የትግራይ ኃይል ተሰባስቦ ነው ለወረራ የተሰማራው። በዚህ ወረራ እንደታዘብ ነውም እንደተመለከትነውም በዚህ ያልክ የሚታይ እንጂ አንድ ቡድን ሀይል አድርጎ መውሰድ የሚቻል ሀይል አለ። አካባቢያችንም ወሮ ያገኘ ነው። ስንፋለመውም የቆየ ነው። ሀይል አጠቃላይ በዞናችን ውስጥ ዘጠኝ ቀን የሚሆን አካባቢ ነው ለመቆየት እድል ያገኘ ነገር ግን ከጦርነቱ ይልቅ የዘረፋና ሀፍቴ ማውደን የማውደን እና ንጹሀንን የመግደል ስራ ደግሞ ሌላ ታርጌት አድርጎ የገባ ሀይል ስለነበር በዚህ ትንሽ ቀን በዜጎቻችን ላይ፣ በንብረቶቻችን ላይ፣ በዜጎቹ ንብረት ላይ፣ በመንግስት ንብረት ላይ፣ በህብረተሰብ መጠቀኛ ተቋማት ላይ ያደረሰው ጥፋት ቀላል የሚባል አይደለም። በደቡብ ጎንደር ዞን ህወሀት ተቆጣጥሯቸው በነበሩ አካባቢዎች ብዙ ንጹሀን ዜጎች መገደላቸው፣ ንብረት ማውደማቸው ይታወሳል ካሉ በኋላ የደረሰውን ጉዳት በዝርዝር ለማጣራት ከክልል እስከ ወረዳ ድረስ አጣሪ ኮሚቴ መቋቋሙን ተናግረዋል። ጥናቶች በጎንደር ዩኒቨርሲቲ ተጠንተዋል፣ በደብረ ታቦር ዩኒቨርሲቲም ተጠንተዋል። መረጃዎች ተወስደው የህግ መሰረት እንዲኖረው ለማድረግ የሚያስችሉ ስራዎች ሰርተናል። ከዛ ውጭ የአካባቢ መስተዳደሮች ኮሚቴ ያቋቁመው የጠፉ ንብረቶችን የመመዝገብ ስራ በመስራት ላይ ነው ያለው። የክልሉ መንግስትም ለዚሁ ተመሳሳይ ዓላማ የተቋቋመ ኮሚቴ ያቋቁመው የጠፋው የጥፋት የተዘረፈውን ዝርፊያ በተመለከተ ስራዎች ተሰርተዋል። በነገራችን ላይ አሁን እነዚህ ኮሚቴዎች የሚሰሩ ስራ በመንግስት ተቋማትና በትልልቆቹ ተቋማት፣ በማህበራዊ አገልግሎት፣ በግል ተቋማት ላይ የተከሰቱትን ጤት ያሳይ ይሆን ይሆናል እንጂ በእያንዳንዱ ቤት ውስጥ የሆነውን ነገር እነሱም ቢሆን የሚያገኙት አይደለም። ምክንያቱም በእያንዳንዱ ቤት ውስጥ ዘረፋ ተካሂዷል። ምክንያቱም ገና ፋይና ላይ ያልተደረጉ በርካታ ጉዳዮች አሉ ጉዳዮች አሉ። ቀን እየተገኘ መረጃዎች እየተገኙ አሁንም እየተሰባሰቡ ያሉ መረጃዎች ስለሆነ ያሉት በዚህ አጭር ሰዓትና ጊዜ ውስጥ ከየትኛውም አካባቢ በተለየ ሁኔታ ጉዳት ያደረሰበትን አካባቢ ይሁን ስለሆነ እኔ ያልደረስንባቸው ተለቅመ ያላለቁ መረጃዎች ስላሉ በደቡብ ጎንደር ዞን ባሉ ከተሞች ተዘዋውሬ ያነጋገርኳቸው ነዋሪዎች ታሪክ በዚህ አላበቃም። ቀሪውን ዘገባ መለስበታለሁ። አለው ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴርን ለዘገባዋ አመሰግናለሁ። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ትናንት ረቡ ከተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ጎን ለጎን በድረገጽ የኮቪድ-19 ስብሰባ አካሂደዋል። አላማው እንደ አውሮፓውያን የዘመን አቆጣጠር በ2022 የኮቪድ-19 ድል ለመንሳት የዓለም መሪዎችን፣ የበጎ አድራጊዎችን፣ የሲቪል ማህበረሰብ አባላትን መንግስታዊ ያልሆኑ ድርጅቶችንና ኢንዱስትሪዎችን ለማስተባበር መሆኑ ተገልጧል። ፕሬዚዳንቱ በተጨማሪም ግማሽ ቢሊዮን የፋይዘር ክትባት መድኃኒት ልገሳ ይፋ አድርገዋል። የአሜሪካ ድምፅ የዋይት ሀውስ ዘጋቢዋ ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው አሰናድቶታል። ፕሬዝደንት ባይደን ከዓለም መሪዎች ጋር በድረገጽ ባካሄዱት ስብሰባቸው ወረርሽኙ እንዲያበቃ ለመታገል እንደገና ቃል እንግባ የሚል መልእክት አስተላልፈዋል ፕሬዝደንቱ 500 ሚሊዮን ተጨማሪ የፋይዘር ክትባት መድኃኒቶችን በመለገስ የዩናይትድ ስቴትስን ጠቅላላ ድርሻ ወደ 1.1 ቢሊየን ለማሳደግ ቃል ገብተዋል በአሜሪካ እስከ ዛሬ ለእያንዳንዱ ሰው እንዳደረግ ነው። አሁን ደግሞ ለተቀረው ተቀረው ዓለም ሦስት ክትባቶችን እንዲያገኝ ለማድረግ ቆርጠን ተነስተናል። እነዚህ የክትባት መድኃኒቶች መች እንደሚሰጡ ግልጽ አልሆነም። ባለፈው ሰኔ ውስጥ በፕሬዚደንት ባይደን ቃል ከተገባው ወደ 500 ሚሊየን ከሚጠጋው የክትባት መድኃኒት 200 ሚሊየን የሚሆነው የሚሰጠው እንደ ኤሮፓ አቆጣጠር በ2021 መጨረሻ ሲሆን 300 ሚሊየን የሚሆነው ደግሞ እንደ ኤሮፓ አቆጣጠር በ2022 አጋማሽ ላይ ይላካል። ባይደን በተጨማሪም በዓለም ላይ እነዚህን ክትባቶች በየሰዎች ክንድ ላይ ለማሳረፍ እንዲረዳ 750 ሚሊየን ዶላር እንዲሁም በኮቪድ-19 ሳቢያ የሚደርሰውን ሞትና የቫይረሱን ተላላፊነት ለመቀነስ ወደ አንድ ነጥብ አራት ቢሊዮን ዶላር መመደባቸውን ይፋ አድርገዋል። ሰብአዊ ድርጅቶቹ ተጨማሪ ክትባቶች መስጠታቸውን በደስታ የተቀበሉ ቢሆንም ለጋሾቹ በራሳቸው መንገድ ብቻ መለገስ አይኖርባቸውም ይላሉ። የድንበር የለሽ ሐኪሞች ዲሬክተር ኬት ኤልደር እንዲህ ይላሉ። ልገሳዎቹ የሚካሄዱት በለጋሾቹ መልካም ፈቃድ ነው። ያላቸው ተጠያቂነት ግን አነስተኛ ነው። ልክ እንደ ዩናይትድ ስቴትስ ሁሉ በበለጸጉ ሀገሮች እንደሚሰጡ ቃል የተገባላቸው መቶ ሚሊዮን የክትባት መድኃኒቶች መኖራቸውን አይተናል። በአውሮፓ ያሉ ሀገሮች ክትባቶቹን የሚያደርሱበት መጠን እጅግ በጣም ያነሰ ነው። ክትባቶቹን በሰዎች ክንድ ላይ ማሳረፍ የምንፈልገው አሁኑኑ ነው። ፕሬዚደንት ባይደን በመላው ዓለም ለኮቪድ-19 ሕሙማን የሚያስፈልገው የኦክሲጂን እጥረት ምርመራዎች የነፍሶ ወከፍ መከላከያዎችና እንክብካቤ መስጫዎችን አስመልክቶ ላሉት ችግሮች እልባት እንዲሰጥ ለዓለም መሪዎች ጥሪ አድርገዋል። ሌላው የተነሳው አብይ ጉዳይ ወደፊት የሚከሰቱ ወረርሽኞችን በሚመለከት ነው። ዩናይትድ ስቴትስ ለወረርሽኝ ዝግጁነት የሚውል በዓለም ባንክ ስር የሚተዳደር የፋይናንስ በጀትና ዘርፍ እንዲመደብ ጠይቃለች። ምክትል ፕሬዚደንት ካማላ ሃሪስ እንዲህ ይላሉ። እኛ ዩናይትድ ስቴትስ ለዚህ ፈንድ መጀመሪያ ቢያንስ 250 ሚሊዮን ዶላር ለመስጠት ቃል እንገባለን ከዩናይትድ ስቴትስ ምክር ቤትም ተጨማሪ 850 ሚሊዮን ዶላር ጠይቀናል። ድንበር የለሽ ሐኪሞች እንደሚያስረዳው ከታዳጊ አገሮች መካከል የመጀመሪያውን ዙር ክትባት እንኳ ያገኙት ከ2 ከመቶ ያነሱ ናቸው። ዩናይትድ ስቴትስ ግን 330 ሚሊየን የሚሆን መላውን ሕዝቧን ለማስከተብ የሚያስችል በቂ ክትባት ያላት ሲሆን ከግማሽ ቢሊየን በላይ የክትባት መድኃኒት ትርፍ ሆኖ ተቀምጧል። ዩናይትድ ስቴትስ ለአረጋውያን እና ሌላ የጤና ችግር ላለባቸው አሜሪካውያን የሚሆን ተጨማሪ የማጠናከሪያ ክትባቶችን ለመስጠት ባወጣችው ቅድም ትችት ቀርቦባታል። አስተዳደሩ ግን የማጠናከሪያ ክትባቱን እየሰጠም ዓለምን ማስከተብ እንደሚችል ይናገራል። ይሁን እንጂ የግቡ ተግባራዊነት የሚወሰነው በክትባት መድኃኒት አምራች ድርጅቶች አቅም መሰረት ነው። ከጋራ የፖለቲካ ተቋማቱ ማዕከል ወይም ባይ ፓርቲዛን ፖሊሲ ሴንተር አናንድ ፓሬክ እንዲህ ይላሉ። አሁን ያሉት የክትባት አምራች ድርጅቶች በተባለው መጠን የማምረት አቅም አላቸው ያንንስ ለሁሉም እኩል በማዳረስ ማከፋፈል ይችላሉ ወይንስ ሌሎች እንዲያመርቱ የምናስችልበት የቴክኖሎጂ ሽግግር ወይንም የአምራች ባለቤትነት ፍቃድ ማዛወር የምንችልበት አሰራር ይኖረናል? ሌሎች አምራች ድርጅቶችስ እዚህ ነገር ውስጥ ይገቡበታል? ስለዚህ ይህ ሁሉ ተግባራዊ የሚሆነው በግቡ ዙሪያ ባለ ስምምነት መሠረት ነው። አምራች ድርጅቶችን በማስገደድ ክትባቱን ማፋጠን የሚቻልበት አንዱ መንገድ ቢኖር ትሪፕስ እየተባለ በሚታወቀው በዓለም ንግድ ድርጅት የሚተዳደረውን የክትባት ቴክኖሎጂን ፈቃድ ወይም የፓተንት ገደብ ነጻ ማድረግ ነው። የባይደን አስተዳደር ባለፈው ግንቦት ከሌሎች አንድ መቶ አገሮች ጋር የገደቡን መነሳት እንደሚደግፍ አስታውቋል። ይሁን እንጂ በዓለም ንግድ ድርጅት ውስጥ እየታሸ ያለው ጥያቄ የሁሉንም አባላት ድጋፍ ሳያገኝ ማለፍ አይችልም። የዋይት ሀውስ ቃል አቀባይ ጄንሳኪ ለቪኦኤ ሲናገሩ ጉዳዩ ሊዘገይ እንደሚችል አስተዳደሩ ግምት አለው ብለዋል። ይሁን እንጂ ይህ የምናተኩርበት አንድ ነገር ብቻ አይደለም። በዓለም ላይ የክትባቱን ስርጭት በመጨመር ላይም እያተኮርን ነው አገሮች ክትባት የማምረት አቅማቸውን እንዲያሳድጉ የሚያስፈልጋቸው ነገሮች በሙሉ የተሟላላቸው መሆኑን ለማረጋገጥ አብረናቸው እየሰራን ነው። በአራቱ አገራት ዩናይትድ ስቴትስ፣ ህንድ፣ ጃፓንና አውስትራሊያ ወይም ኳድ እየተባለ የሚጠራው ቡድን አባል አገራት ነገ አርብ በሚካሄደው ጉባኤ የክትባቱ ጉዳይ ይነሳል። እንደ ኢሮፓ አቆጣጠር በ2022 ከጃፓንና ከዩናይትድ ስቴትስ በሚገኝ የገንዘብ ድጋፍ ጭምር በህንድ አንድ ቢሊየን የክትባት መድኃኒቶችን ለማምረት በተገባው ቃል ዙሪያም ያለውን አፈጻጸም የሚመለከት ይሆናል። ይህ በእንዲህ እንዳለም ካለፈው መጋቢት ወር ወዲህ በዩናይትድ ስቴትስ በየዕለቱ በኮቪድ-19 የሚሞቱ ሰዎች አማካይ ቁጥር 1900 ደርሷል። ከእነዚህ መካከል ምንም እንኳ ክትባቱ ነፃና ዝግጁ መሆኑ ቢታወቅም ክትባቱን መውሰድ ያልፈለጉ 71 ሚሊዮን አሜሪካውያን እንደሚገኙበት ተመልክተዋል። አመሰግናለሁ ደረጀ ተከታዩም አድማጮች እዚሁ ዩናይት ስቴትስ ውስጥ ያቆየናል። ጥገኝነት ለመጠየቅ በቴክሳስ ክፍለ ግዛት ዴል ሪዮ የደረሱ ከ1200 በላይ የሄይቲ ስደተኞችን በጅምላ ለማባረር የፕሬዚዳንት ጆ ባይደን አስተዳደር አወዛጋቢ ፖሊሲ ስራ ላይ አውሏል። የዳያና ሚሼልን ዘገባ ሀብታሙ ስዩም እንዲህ ያሰማናል። እነዚህ ከሄቲ የመጡ ስደተኞች እድለኞች ናቸው። ወደዚህ የድንበር መግቢያ ከደረሱ በኋላ የዩናይትድ ስቴትስ መንግስት መልሶ ካባረራቸው ከ12,000 የሚበልጡ ስደተኞች ተለይተው በሀገሪቱ ውስጥ እንዲቆዩ ተፈቅዶላቸዋል። የስደተኞቹ ጠበቆች እንደሚሉት ከሆነ በእጅጉ ለአደጋ የተጋለጡ ወደ ሀገራቸው እንዲመለሱ አልተደረገም። ሚሸሌን ባውስቲት ከሄቲ ከመጡት ስደተኞች መካከል አንዷ ናት። በእግራችን ለመጓዝ ተገደናል። አቀበት ወጥተናል። ወንዝ አቋርጠናል። ለእኛ በእጅጉ አስቸጋሪ ነበር። ለእግዚአብሔር ምስጋና ይግባውና አሁን እዚህ ደርሻለሁ። ሚሽሊን አሁንም በሄቲ የሚኖር የ13 ዓመት ልጅ አላት። ላለፉት ሶስት ዓመታት ቺሊ ውስጥ በጎዳናዎች ላይ ዕቃዎችን ስትሸጥ ከርማለች። ሌሎች ሰዎች ወደ ዩናይትድ ስቴትስ እየሄዱ መሆናቸውን ስትሰማ እንደ ተቀላቀለች ትናገራለች። ማርያንጌቨርና ከብራዚል ተነስታ ለሁለት ወራት ያክል በጉራ እንደተጓዘች ትናገራለች። ላለፉት ስድስት ቀናት በዴል ሬዮ ሲዩዳድ አኪዩና ዓለም አቀፍ ድልድይ ስር ያሳለፈችው ጊዜ በልዩ ሁኔታ ፈታኝ እንደነበረም ትናገራለች። በሶስት ቀናት ውስጥ ባፌ ያደረግኩት አንድ ቂጣና አነስተኛ ጠርሙስ ውሃ ብቻ ነው። ጎወርልኒ ጆሴፍ የሄትያውያን ድልድይ ኅብረት የተባለ ስደተኞች ጥብቅና የሚቆም ድርጅት ኃላፊ ናቸው። ወደዚህ የመጡት እርዳታ ለመስጠት እንደሆነ ይናገራሉ። ከድልድዩ ስር ሴቶች እየወለዱ ነው። ሁኔታው እጅግ አጣዳፊ ነው። እንደ እናት እንደ ሴት እና አሜሪካዊነቴን እና ጥቁርነቴ በማየት ላይ ያሉት ነገር ተቀባይነት የለውም። ተሟጋቾች የባይደን አስተዳደር በፕሬዚደንት ትራምፕ ዘመን የወጣውን አወዛጋቢ የሕዝብ ጤና አዋጅን በሥራ ላይ መዋሉን እየነቀፉ ነው። ታይትል 42 የተሰኘው አዋጅ ባለሥልጣናት የጤና ቀውስን እንደ ኮቪድ-19 ያለውን በመጥቀስ ስደተኞችን በአስቸኳይ እንዲያባረሩ ይፈቅድላቸዋል። ጆሴፍ ማካንድል የስደተኞች ጠበቃ ናቸው። ታይትል 42 የዩናይትድ ስቴትስ መንግስት የስደተኞችን ታሪክና ጉዳይ ሳይሰማ ከአገር እንዲያስወጣቸው ሙሉ ስልጣን እየሰጠው ይገኛል። የባይደን አስተዳደር ህጉን ልጆች ባላቸው ቤተሰቦች ላይ ከመጠቀም ያግደውን የፌዴራል ዳኛ ውሳኔ እየተሟገተ ይገኛል። ዳኛው በሁለት ሳምንታት ውስጥ አስተዳደሩ ትዕዛዙን እንዲያከብር ወስኗል። ጄንሳኪ የዋይት ሃውስ ቃል አቀባይ ናቸው። ወደዚህ ለመምጣት ጊዜው አለመሆኑን አሳውቀናል። እኛውን ህግ ስንተገብርም ሰንብተናል። የዩናይትድ ስቴትስ ህዝቦችን ብቻ ሳይሆን በገፍ የሚመጡትን ስደተኞችም ለመጠበቅ የተደረገ ነው። አንዳንዶቹ ህጉ እየተተገበረ ያለው በተመረጡ ሰዎች ላይ ብቻ ነው ይላሉ። የህግ ፕሮፌሰር የሆኑት ካርላ ማካንደርስ በቅርቡ ከቬንዙዌላ የመጡ ስደተኞች ስላለባቸው ታማኒ ፍርሃት ቃለመጠይቅ መጠይቅ እንደተደረገላቸው ይናገራሉ። ከዚሁ ጋር በተያያዘ ከሄቲ የመጡ ስደተኞች ተመሳሳይ ዕድል ለምን እንዳልተሰጣቸው ሰዎች እየጠየቁ እንደሆነ አስባለሁ። ከፈረስ ላይ ሆነው ስደተኞችን ለመያዝ የሚጥሩ ድንበር ጠባቂዎችን የሚያሳየው አስደንጋጭ ፎቶ ቁጣን ቀስቅሰዋል። የባይደን አስተዳደር ቃል አቀባይ ምስሎቹ ተቀባይነት የሌላቸውና ምርመራም የሚደረግባቸው መሆኑን ተናግረዋል። ሀገሪቱ ካሳለፈችው ዘር ተኮር ታሪክ ጋር ተያይዞ ምስሎቹ ህመም ቀስቃሽ መሆናቸውን ገወርሊን ጆሴፍ ተናግረዋል። እነዚህ ጥቂት ቡድኖች በዩናይትድ ስቴትስ ምድር እንዲቆዩ ስለተፈቀደላቸው ደስታቸውን በሚገልጹበት በአሁኑ ሰዓት፣ ብዙዎቹ ግን ጉዞአቸው ወደ ተጀመረበት እየተመለሱ ይገኛሉ። ሀብታሙ፣ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ባህልና ማህበረሰብ ባህልና ማህበረሰብ ለምሽቱ የኢትዮጵያ ዘመናዊ ቲያትር የአንድ መቶ ዓመት ጉዞውን የሚቃኝ ዘርፉ የገጠሙትን ችግሮች የሚያነሳሳና መላዎችንም የሚጠቁም መርሃ ግብር ከሰሞኑ እዚህ ዋሽንግተን ዲሲ አቅራቢያ ተካሂዷል። ተከታትሎ ነው በዋሽንግተን ዲሲ አካባቢ በሚገኘው የማንጎምሪ ኮሌጅ ውስጥ የነበረው ይህ መርሃ ግብር በውጭ ሀገራት የሚኖሩ ኢትዮጵያውያን ጠቢባን ለሀገራቸው ቲያትር እድገት በጎ ሚና የሚጫወቱበትንም መንገድ የመከረበት ነበር፣ ይለናል አሁንም ሀብታሙ ነው ይህን ፕሮግራም ያዘጋጀልን። ወደዚያ እንሂድ። ውቅያኖስ ተሻግረው ከኢትዮጵያና ኢትዮጵያን ጋር ተዋውቀው መልካም ባልንጀራ ሆኖ ከኖሩ የኪነ ጥበብ ዘርፎች መካከል አንዱ ቲያትር ነው። ዘመናዊ ቲያትርና ኢትዮጵያውያን ከተዋወቁ ዘንድሮ መቶኛ ዓመታቸውን ደፈኑ። የኢትዮጵያ ቲያትር መቶ ዓመት ሞላው ስንል የአውሮፓው ቲያትር በበጅሮን ተክለ ሐዋርያት ተክለ ማርያም ወደ ኢትዮጵያ ከገባ በኋላ ከ1913 ዓ.ም በኋላ ነው እና ከዚያ በፊት ግን ኢትዮጵያ ቲያትር አልነበረም ወይ ለሚለው ጥናቱ አልተደረገም እንጂ አሉ። የቲያትር አላባውያን በርካታ አሉ። ነገር ግን ዘመናዊ ኢትዮጵያ የተጀመረው ኢትዮጵያ ቲያትር የጀመረው በዚህ አመት ስለሆነ መቶ ዓመት ስለሞላው ነው የምናከብረው። መኖሪያውን በዩናይትድ ስቴትስ ካደረገ ከረምረም ያለው እውቁ የቲያትር አዘጋጅና ተዋናይ ተስፋዬ ሲማን ጨምሮ በርከት ያለው የኪነ ጥበብ ዘርፉ ባለሙያዎችና ወዳጆች ከሰሞኑ በሞንት ጋመሪ ኮሌጅ የቲያትር ማዕከል ተገናኝተዋል። የዘርፉን የዓመታት ጉዞና አስተዋጽኦ፣ አሁን ያለበትን ደረጃና እየገጠሙ ያሉ ችግሮችን አንስተው መክረዋል። ዛሬ ኢትዮጵያ ያለው የትየትር ጥበብ ልክ እንደ ሀገሪቱ መዳከም አብሮ ተዳክሞ ስለሆነ ይህን እንዲያንሰራራ የበለጠ እንዲያድግ ለማድረግ ጭምርም ነው። በዚህም የተነሳ እዚህ ያለነው የትየትር ባለሙያዎች አንድም ተጠያቂዎች ነው። ምክንያቱም ከሀገራችን ተሰደን ስለመጣን እኛም በመምጣታችን የተነሳ መዳከሙ ይታወቃል። ሌላው ደግሞ መንግስትም፣ ሌላው ችግር የሚፈጥርብን ነው። ሌላው ህዝብም እራሱ እንደ ህዝብነት መጠየቅ አለበት። ባለሙያውም ላይ ችግሮች አሉ። በሲስተሙ በአጠቃላይ በስርአቱ ላይም ችግር ስላለ እነዚህ ነገሮች በሙሉ የሚቀረፉበትን መንገድ በመፈለግ ነው። በተለይ የእኛ ድርሻ ትልቁ እስካሁን ድረስ የዚህ ሙያ ባለሙያቶች የሆኑ ሰዎች በመንግስት ደረጃ ባለሙያ መሆናቸው አዚ ፕሮፌሽናል ታይተው በጥሩ በሲፒኤ የተመዘገበ ፋይል ያላቸው ስላልሆኑ በፖሊሲ ደረጃ ይህ ነገር እንዲቀረጽ ለማድረግ አንድ ሁለትም በፊት በርካታ ቲያትር ቤቶች ነበሩ። አምስት ከስድስት ያላነሱ ቲያትር ቤቶች ነበሩ። አሁን አብዛኛዎቹ ተዘግቶ፣ ካለብሔራዊ ቲያትር በስተቀር ሌሎቹ በእድሳት የተነሳ ለረጅም ዘመናት አስቆጥረዋል። እነዛ መልሰው ቶሎ እንዲከፈቱ የማድረግ መንግሥትም ከፍተኛ እገዛ እንዲያደርግና ምክንያቱም ይህን ስናደርግ በርካታ ሕዝቦች ያውና በርካታ ሕዝብ የኢትዮጵያ ሕዝብስ በሚመለከትበት ወቅት ይህ እጅግ የባህሪ ለውጥ ያመጣል። ለዚህ ነው በስነ ምግባር፣ በስርዓት፣ በዲስፕሊን የታነጸ ህብረተሰብ ስለአላሳደግን ዛሬ ተነስቶ በአንድ ጠብ ላይ ዱላ የሚያነሳብን፣ ድንጋይ የሚደረደርብን ስርዓት ስለጎደለው። ስለዚህ ኢትዮጵያዊ ባህልን፣ ኢትዮጵያዊ ስርዓትን፣ ኢትዮጵያዊ ታሪክን ለማስተማር የግድ ጥበብ አስፈላጊ ነው። ባለፉት መቶ ዓመታት ውስጥ ኢትዮጵያ የተለያዩ ክስተቶችን አስተናግዳለች። በእነዚህ ዓመታት ውስጥ ቲያትር የነበረው ሚና ከፍተኛ መሆኑን የሚያውሳው ኢትዮጵያ ዘመናዊ ቲያትር ጅማሬን መቶኛ ዓመት ለመዘከ የተቋቋመው ቡድን አባልና የመድረክ አስተናባሪ የሚነበረው በጋዜጠኝነቱና በቴሌቪዥን ትርኢት መሪነቱ በጉልህ የምናውቀው አበበ ፈለቀ ነው። ቲያትር የማንነት መለኪያን መገለጫ ነው። ቲያትር የምናየውን እውነት መልሶ የሚያንጸባርቅ ሁኔታ ነው ያለው እና ከጣሊያን ወረራ ከሀገር ፍቅር ቲያትር እንቅስቃሴ ጀምሮ በሀገራችን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ስነልቦናዊ ጉዳዮች ላይ ቲያትር ወሳኝ ሚና ተጫውቷል። የሀገራችንን መሰረታዊና አንጋፋ የሚባሉ የታሪክ ክስተቶች አስቀርቷል። ሶሻል ክሪቲሲዝም ውስጥ አሁን የተለያዩ ፖለቲካል አክቲቪስት አክቲቪዝም እንቅስቃሴዎች ውስጥ ቲያትር የበኩሉን ሚና አስተዋጽኦ አበርክቷል። ሀገራችን በተለያዩ ሀገር በቀልና የውጭ ጦርነቶች የምትሳተፍበት ጊዜ ህብረተሰቡን የማንቃት ግንዛቤውን፣ የማስጨበጥ በተለያዩ ማህበራዊ ስንክሳሮች ውስጥ በምታልፍበት ጊዜ ህብረተሰቡን በኤችአይቪ በለው ስለ ሳኒቴሽን እና ስለ ሄልዝ በለው ስለተለያዩ ጉዳዮች የምታስተምርበት ነገር አለ። ስለዚህ ቲያትር ህይወት እያንዳንዱን ዘመን በ1960ዎቹ በ1970ዎቹ በ1980ዎቹ አሁንም ድረስ ያለንበትን ዘመን እያንጸባረቀ በሁለንተናዊ መንገድ አስተዋጽኦ ሲያበረክት የነበረ እንቅስቃሴ ነው። በሞንትጋመሪ ኮሌጅ ውስጥ የነበረው ዝግጅት ጥበቡን የተመለከተ ውይይት የተደረገበት የቲያትር ዓለሙን ጉዞ የሚያሳይ የፎቶ አውደ ርዕይ፣ አጫጭር ቲያትር ትዕይንቶችም የቀረቡበት ነበረ። መኖሪያቸውን በዩናይትድ ስቴትስ ያደረጉ የቲያትር ባለሙያዎች ስለ ቲያትር በሚል መርህ በሀገር ቤት የተጀመረውን መነቃቃት የሚደግፉበትን መላዎችም አንስተው መክረዋል። በአካል ነው ልዩነታችን፣ መራቃችን ነው እንጂ እኛም የኢትዮጵያ የቲያትር ታሪክ አንድ አካል ነን። እዚህ የምታያቸው የተለያዩ ተዋንያን በኢትዮጵያ ቲያትር ታሪክ ውስጥ በአንድ በሌላ መንገድ በማስተማር በመተወን፣ በመጻፍ፣ በማዘጋጀት አስተዋጽኦ ሲያበረክቱ የነበሩ ሰዎች ናቸው። በእኔ እምነት የዚህ ሀገሩ የቲያትር እንቅስቃሴ መቀጠሉ የኢትዮጵያ ቲያትር እንቅስቃሴ መቀጠል አድርጌ ነው የማስበው። ልዩነቱ ምንድን ነው? ኢትዮጵያና እዚያ ያለው ሲቹዌሽን የተለያየ ነው። ሁሉም ሰው የተለያየ ስራ አለው፣ በተለያየ ሙያ መስክ ውስጥ ነው ያለው። ቲያትርን በሙሉ ሰዓትነት ምናልባት ለመጫወት ጊዜ ላይኖረው ይችላል። ከዛ አንጻር የኢትዮጵያን ቲያትር መልሶ እዚህ እየተጫወተ እርስ በርስ የሚገናኝበትን መድረክ መፍጠርና ወደፊት ማራመዱ የኢትዮጵያ ቲያትር ኮንቲኒቲ እንዲኖረው፣ እንዲያድግ፣ ትኩረት እንዲሰጠው ያደርጋል። አንድ ሁለተኛ፣ በተለያዩ መድረኮች ደግሞ እዚህ ሀገር ማሳየት መቻላችን በራሱ ደግሞ የኢትዮጵያን ባህል ኪነጥበብ ያለበትን ደረጃ ለሌላው ማህበረሰብ የማሳየት ለዓለም የማስተዋወቅ እድልን እናገኛለ። የተለያዩ የኢትዮጵያ ቲያትሮች በእንግሊዝኛ ተተርጉሞ ለዚህ ሀገር ላለው ኦዲንስ የሚቀርቡበት አጋጣሚዎች ሊፈጠሩ ይችላሉ። እኔ ለይቻ ላያቸው አንድ ላይ አብሮ የሚጓዙ በጋራ የተሰናሰሉ ና የተደጋገፉ ነገሮች ናቸው ይነመስል። ዘመናዊ ቲያትር ኢትዮጵያ ውስጥ በተዋወቀባቸው ዓመታት ሴቶች እንዲሳተፉ የተፈቀደበት ዘርፍ አልነበረም። ከዚያ ይልቅ ወንዶች ቀሚስ ለብሰው የሴቶቹን ገጸ ባህሪ የመጫወት አሰራር ሰፍኖ ነበረ። ዛሬ የጥበቡ አፍቃሪዎችን ልብ አሸንፈው በመድረኩ ላይ እየነገሱ በርካታ ሴቶችን እያየን ነው። ቲያትር ለኢትዮጵያውያን ሴቶች ፍትሐዊ እየሆነ የመጣ ይሆን? እውቁ ገጣሚና ተዋናይት ሜሮን ጌትነት ሀሳቧን ልታጋራ ይፈቅዳለች። ከፍትሀዊነት አንጻር ቲያትር አይደለም፣ በሀገራችን ውስጥ አይደለም፣ በሌላውም ዓለም ያለው የሴቶች እንቅስቃሴ ፍትሀዊ ነው ብለን አናምንም። ግን እንደ ማንኛውም የሴቶች ትግል በቲያትር ውስጥም በርካታ ሴቶች ትግል ሲያደርጉ ነበረ። ከመጀመሪያው ጀምሮ ስናይ በተለይ ባህሉም አለኝ ሀገር ሴቶች መድረክ ላይ ወጥተው እንዲተውኑ አይደለም፣ ጮክ ብለው እንዲናገሩ ድል በማይሰጥ ባህልና ማህበረሰብ ውስጥ ስለሆነ ነበር ነው ወደ መድረክ መምጣት ነውር እንደመሆን እንደ ያንን ባህል እንደ ዋልጌነት ይቆጠር ነበር። ለቃሉ እንትን እጠይቃለሁ እና ያንን ሁሉ ደግሞ አልፈው ተሻግረው ይሄንን ጥበብ ያሻገሩ በጣም በርካታ ሰዎች አሉ። በዚህ አጋጣሚ ለእነሱ ያለኝን አክብሮት መግለጽ እፈልጋለሁ። እንግዲህ እነሱ በተከሉት ነው አሁን ያለው እየተሻሻለ እየተሻሻለ የመጣው። አሁን በጣም በርካታ ሴቶች በየመድረኩ አሉ እና አሁንም ፍትሐዊ ነው ብለናና ምንም ምልከትወና ጽሁፍ ከዝግጅት ከተሳትፎ ብቻ አንጻር ሳይሆን በርዕሰ ጉዳይ ደረጃም ያ ነገር አድሬስ ተደርጓል ብያ ነው ምንም ፍትሐዊ አይደለም ጭክል ነው ብዬ የምናገረው ነገር ግን ሁሉም ነገር ላይ ያለ ስለሆነ ይህንን ደግሞ ቲያትር እንደሚታገለው እምነት አለኝ። አድማጭ ተመልካቾቻችን፣ ወጣትና አንጋፋ የቲያትር ዘርፉ ባለሙያዎች የተሳተፉበትን የዚህን ዝግጅት ሙሉ ይዘትና የተሳታፊዎችን ቀሪ ሀሳቦች ያጠቃለለ መሰናዶ የፊታችን ቅዳሜ ምሽት በሚደመጠው ጋቢና መዝናኛ ይዘን እንመለሳለን። ሀብታሙን ለግሩም ዝግጅቱ አመሰግናለሁ። አድማጮች፣ አሁን ልዩ ማሳሰቢያ፣ የሳተላይት ስርጭት መስመር ለውጥ መልእክት የአሜሪካ ድምፅ ወደ ኢትዮሳት እየተሸጋገረ ነው። የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪዮኤ ተመልካቾቻችንና አድማጮቻችን ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ ከሰኞ መስከረም 10 2014 ዓ ም ጀምሮ የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን የአፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ በሳተላይት በሚከተሉት አድራሻዎች ታገኙናላቸው። ቪኦኤ ጋቢናም ኢትዮ ሳት ላይ ይገኛል። በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮ ሳት ላይ በቨርችዋል ቻናል 57 ዲግሪስ ዌስት የቨርችዋል ቻናል ሲስተም መለያ ቁጥሮች ለኢትዮጵያ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን 62 30 ለሶማሊያ 62 31 ለኬንያ 62 32 ለቪኦኤ 24 ተከታታዮች 62 33 እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን 62 29 ናቸው። የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችን እና ከማኅበራዊ ገጾቻችን ላይ ታገኛላችሁ። መልካም አዲስ ዓመት። የአሜሪካ ድምፅ ቪኦኤ አድማጮች አሁን የራዲዮ በቲቪ ዝግጅታችንን ተከታተሉ። አሁን የመጨረሻ ወደሆነው ዝግጅት ነው የምናልፈው ተፈጥሮና አካባቢ ለካርቦን ልቀት ምስጋና ይግባውና ውቅያኖሶችን ወደ አሲድነት እየተቀየሩ ነው ሲል ይንደረድራል የምሽቱ ተፈጥሮና አካባቢ በምጸት ቅላጼ። ኦይስተር የተባሉ የባህር ነፍሳት ዛጎል መሰል ቅርፊቶቻቸው እየገፈፉ ዓለም አቀፉን የባህር ዳርቻ እያጠቁ ነው። መላው ዓለም ተሽከርካሪዎችም ደግሞ ወደ ዓለም ከሚለቁት በላይ ካርቦን ዳይኦክሳይድ ከውቅያኖስ ውሃ በመምጠጥ ከባቢ አየሩን የሚያጠሩትን ፍጥረታት እየጎዱ ነው ይላል። ድርጅት ስታ ነው ያሰናዳው። በቨርጂኒያ ምስራቃዊ የባህር ዳርቻ በዚህ መረብ ውስጥ የሚታየው ነገር ለአየር ንብረት ለውጥ ጥያቄ በማያሻማ መልኩ ምላሽ የሚሰጥ ነው። ሳይንቲስቶች ኦይስተር የተባሉትን አሳ መሰል የባህር ነፍሳት በውሃ ውስጥ በሚበቅሉ ሳሮች መካከል ለቀቋቸው። ይህን ማድረጋቸው ካርቦን ዳይኦክሳይድ የሚይዙ የውሃ ውስጥ እጽዋት ይከላከሏቸው እንደው ለማየት ነው። ውቅያኖሶች እየሞቁና ወደ አሲድነት እየተቀየሩ ነው ለተቃጠሉ ቅሪተ አካሎች ምስጋና ይግባው። ስለሆነም ይህ የሚጎዳው ኦይስተሮችን ብቻ አይደለም፤ በዙሪያው ያሉትን ለጋስና ውብ ከባቢ አየሮችን ሁሉ ይጎዳል። አሲድማነት የሚፈጠረው ወደ ከባቢው አየር ከምንጨምረው ካርቦን ዳይኦክሳይድ ከፊሉ የሚገባው ወደ ውቅያኖስ በመሆኑ ነው። እዚያ ደከም ያለ አሲድ ይፈጥራል። የውቅያኖሱ ውሃ አሲድ ስለሚኖረው ደግሞ ሽፋን ያላቸው ፍጥረቶች ሁሉ ሽፋኖቻቸውን ለመፍጠር ይበልጥ ይቸገራሉ። ችግሩ በባህር ውስጥ ፍጥረታትና የዓለምን በቨርጂኒያ ምስራቃዊ የባህር ዳርቻ በዚህ መረብ ውስጥ የሚታየው ነገር ለአየር ንብረት ለውጥ ጥያቄ በማያሻማ መልኩ ምላሽ የሚሰጥ ነው። ሳይንቲስቶች ኦይስተር የተባሉትን አሳ መሰል የባህር ነፍሳት በውሃ ውስጥ በሚበቅሉ ሳሮች መካከል ለቀቋቸው። ይህን ማድረጋቸው ካርቦን ዳይኦክሳይድ የሚይዙ የውሃ ውስጥ እጽዋት ይከላከሏቸው እንደው ለማየት ነው። ውቅያኖሶች እየሞቁና ወደ አሲድነት እየተቀየሩ ነው፣ ለተቃጠሉ ቅሪተ አካሎች ምስጋና ይግባው። ስለሆነም ይህ የሚጎዳው ኦይስተሮችን ብቻ አይደለም። በዙሪያው ያሉትን ለጋስና ውብ ከባቢ አየሮችን ሁሉ ይጎዳል። አሲድማነት የሚፈጠረው ወደ ከባቢው አየር ከምንጨምረው ካርቦን ዳይኦክሳይድ ከፊሉ የሚገባው ወደ ውቅያኖስ በመሆኑ ነው። እዚያ ደከም ያለ አሲድ ይፈጥራል። የውቅያኖሱ ውሃ አሲድ ስለሚኖረው ደግሞ ሽፋን ያላቸው ፍጥረቶች ሁሉ ሽፋኖቻቸውን ለመፍጠር ይበልጥ ይቸገራሉ። ችግሩ በባህር ውስጥ ፍጥረታትና የዓለምን የምግብ አቅርቦት ቀጥ አድርጎ በያዘው የዓሳ ምርትም ላይ ጎጂ ተጽዕኖ ይኖረዋል። ለምሳሌ ፔትሮፖድስ የሚባሉትን የባህር ውስጥ ፍጥረታት እንመልከት። እነዚህ ጥቃቅን የባህር ውስጥ ቀንድ አውጣ መሳይ ነገሮች የዓለም ውቅያኖስን የሞሉ ናቸው። ሳልመን ለሚባለውና ለሌሎችም የተለያዩ የዓሣ ዝርያዎች በምግብነት የሚያገለግሉ ናቸው። ይሁን እንጂ በአሲዳማው የውቅያኖስ ውሃ ቅርፊቶቻቸው እየተጎዱ ነው። ሳይንቲስቶች ይህን የውቅያኖስ አሲዳማነት እያጠኑ ሲሆን ብዙ ጊዜ ተያያዡን የአየር ንብረት ለውጥን ኢቭል ትዊን፣ እኩይ መንትዮች እያሉ ይጠሩታል። በቨርጂኒያ የባህር ሳይንስ ተቋም ፕሮፌሰር ኤሚሊ ሪቨስት በኦይስተር ላይ ጥናታዊ ሙከራዎችን ያካሂዳሉ። የሙቀትና የአሲድነት ጥምረት በሚኖርበት ጊዜ በሚቀፈቀፉ እጮች ላይ አስገራሚ ለውጥ እናያለን። ቅርፊት ወይም ሽፋኖቻቸውን በትክክል መፍጠር አይችሉም። እንዲሁም ደግሞ መመገብ አይችሉም። የምርምር ሙከራዎቹ በቼሲፒክ ቤይ ባህር ያለውን የባህር ፍጥረታት እርባታን ያግዛል። በአንድ በኩል በሚጥለው ከባድ ዝናብ፣ አንድም ደግሞ ከአፈሩ ላይ እየታጠበ በሚለቀቀው ማዳበሪያ የባህር ዳርቻው አሲዳማ ስለሚሆን የባህሩ ትልቅ ክፍል ይጎዳል። ማይክል ኮንግሮቭ የኦይስተር እርባታ ንግድ ላይ የተሰማሩ ናቸው። በእርግጥ በጣም አስቸጋሪ የሚሆነው ውሃው ጥራት ከሌለው ነው። የራሳችንን ማጣራት ሳንችል ስንቀር ደግሞ ምርታችንን በጣም ይጎዳዋል። ይህ ጥረት ካልተሳካ እንደ ብራንደን ያሉት ገበሬዎች አደጋ ላይ ይወድቃሉ። ዘሮችን ከአርቢዎች ገዝተው ነው ለጅምላ አከፋፋዮች የሚሸጠው። አዎ ግማሽ ያህል ከፍ ብለው እስኪያድጉ ድረስ እዚህኛ ዕቃ ውስጥ እንጨምራቸዋለን። እዚህኛ ዕቃ ውስጥ መግባት እስኪችሉ ድረስ ማለት ነው። ኢኔስ የአየር ንብረት ለውጥ ሰው ሠራሽ ስለመሆኑ ጥርጣሬ አለው። ይሁን እንጂ ባለፉት አስር ዓመታት ውስጥ አንድ ነገር መፈጠሩን ያምናል። ታህሳስ ውስጥ የሚያድጉ ኦይስተሮች አሉ። አሁን ግን ያ የተለመደ ነገር አይደለም። የጊዜ ስርዓቱ ከተዛባ ወይም እየሞቀ ሲሄድ በጣም እያደጉ አይደለም። የአየር ንብረት ለውጡ ሰው ሠራሽ ከሆነ ይህን ጉዳት የሚያደርስ ሰው የሚያደርገውን ለማቆም ማሰብ የሚችል ነው ብዬ ተስፋ አደርጋለሁ። በሰኔ መጨረሻ የነበረው የሙቀት ንዳድ በምዕራባዊ ፓሲፊክና በካናዳ በነበሩት የባህር አሳዎችና ጥቃቅን ፍጥረታት ላይ ትልቅ ጉዳት ነበረው። ቢያንስ በቢሊየን የሚቆጠሩ ደቃቆቹ የባህር ፍጥረታት አልቀዋል የሚሉት በሃካይ ተቋም የሥነ ባህር ተመራማሪ አሊሳ ገህማን ናቸው። ይህ የማይቀር ነው ይላሉ ሳይንቲስቶች። ተጽዕኖው ከደቃቆቹ የባህር አሳ ዝርያዎች ወደ ከባህር ጋር ወደ ተያያዘ ህይወት ከዚያም እያለ ወደ ቱሪዝም ሊያድግ ይችላል። የአየር ንብረትን አስመልክቶ ከመንግስት አካላት ጋር የሚሰሩት ማይክል ኦፍኒመር እንዲህ ይላሉ። ባህር ውስጥ ያሉት ኮራል የተሰኙ ጥቃቅኖቹ ነፍሳት ጨርሰው ከጠፉበት ከደቡብ የፍሎሪዳ ግዛት አንስቶ እስከ ሜክሲኮ ዩክታን ከዚያም በአብዛኛው የካሪቢያንና የፓሲፊክ አካባቢዎች ተገኝቼ ተመልክቻለሁ። ምን ማድረግ ይቻላል? ባህር ላይ ወደሚበቅለው ሳር እንመለስ። የውቅያኖስ አሲዳማነት ፕሮግራም ዲሬክተር ሊቢ ጀዊት እንዲህ ይላሉ። በባህር ውስጥ የሚበቅሉ ሳሮችን ካስተዋወቅን፣ ውሃ ውስጥ ያሉት እንደ ኮራል ያሉ ነፍሳት በዙሪያቸው ሊያድጉ ይችላሉ። ትክክለኛ መፍትሄ ግን ዓለም ላይ ወደ አየር የሚለቀቀውን የካርቦን ልቀት መቀነስ ነው። ለዓለም መሪዎች ትልቅ ችግር ቢሆንም እንደ ቶድ ጃንስኪ የመሳሰሉትን ግን ከሚወስዷቸው ትናንሽ እርምጃዎች አላገዷቸውም። ጄንስኪ በቨርጂኒያ ኮመንዌልት ዩኒቨርሲቲ የኦይስተር ዝርያዎችን ለማቆየት ቅርፊቶቻቸውን እንደገና መላልሶ ስራ ላይ የሚውልበት ዘዴ የሚያፈላልገው ቡድን አባልና የፕሮግራሙም ዲሬክተር ናቸው። እነዚያ የኦይስተር እጮች በሼል ወይም ቅርፊት ውስጥ ያድጋሉ ይሆናሉ እነርሱን መልሶ በመፍጠር ፕሮግራም ውስጥ እንጨምራቸዋለን። ለኦይስተሮች መኖሪያ በመፍጠራችን ለሌሎቹም ነፍሳት የመኖሪያ ሁኔታና አካባቢ ፈጠርን ማለት ነው። ጀንስኪ ሂደቱን ከአውሮፓ አውስትራሊያና ኤዥያ ለመጡ ባለሙያዎች ያብራራሉ። ባለሙያዎቹ የመጡት በዓለም አቀፍ የአየር ንብረት ለውጥ ውስጥ የኦይስተሮችን ድርሻ ለመመልከት ነው ብለዋል። አነስተኞቹ ኦይስተሮች ምናልባትም እንደተባሉት አነስተኞች ላይሆኑ ይችላሉ። ደረጀ ደስታን አመሰግናለሁ አድማጮች ፕሮግራማችንን ልናገባድ ነው ከራዲዮ ውጪ በሳተላይት ለምትከታተሉ አድማጭ ተመልካቾቻችን አዲሱን የራዲዮ በቴሌቪዥን ፕሮግራማችንን አሁን በኢትዮ ሰዓት ላይ ታገኛላችሁ በተመሳሳይም በማኅበራዊ ሚዲያ ጠብቁን ሰላም ደህና ደሩ አሎራነኛ አስተናገድኳቸው